በሶማሊያ ፌዴራል መንግስትና በጁባላንድ የክልል አስተዳደር መካከል ለሳምንታት የቆየው የፖለቲካ ልዩነትና ውጥረት ተባብሰዋል። በደቡብ ሶማሊያም ግጭት መቀስቀሱ ተሰምተዋል። የአፍሪካ ቀንድ ዘጋቢ ሃሩን ማሩፍ በዚህ ደረጃ ያደረሰንን ዘገባ ስመኝሽ ቆይ እንደሚከተለው ታስደምጠናለች። በሶማሊያ ፌዴራል መንግስትና በጁባላንድ ክልል አስተዳደር መካከል ግጭቱ የተካሄደው በቅርቡ የፌዴራል ኃይሎች በተሰማሩባት ራስ ካምቦኔ የተሰኘች ከተማ ነው። ሁለቱም ወገኖች ግጭቱን በመቀስቀስ እርስ በርስ የተወነጃጀሉ ሲሆን ምን ያክል ጉዳት እንደደረሰ እስካሁን በውል አልቀም። በሁለቱ ወገኖች መካከል ውዝግቡ የተቀሰቀሰው በቅርቡ በጁባላንድ የተደረገውን ፕሬዝዳንታዊ ምርጫ ተከትሎ ሲሆን የፌዴራል መንግስቱ ሕገ ወጥ ነው በማለት ውድቅ አድርጎታል። በፌዴራሉ አመራርና በክልሉ አስተዳዳሪዎች መካከል እየተካረረ የሄደው የፖለቲካ ውዝግብ ተባብሶ ረቡዕ ዕለት በፌዴራል መንግስቱ ወታደሮች እና በጁባላንድ ኃይሎች መካከል ከፍተኛ ውጊያ መካሄዱም ተገልጿል። በአካባቢው የስልክ መስመር በመቋረጡ ዝርዝር መረጃ ማግኘት ባይቻልም በጁባላንድ የሚገኙ የጸጥታ ኃይሎች የመጀመሪያውን ጥቃት የፈጸሙት የፌዴራል ኃይሎች ናቸው በማለት ይከሳሉ። ኤደን አህመድ ሃጂ የጁባላንድ ምክትል የደህንነት ሚኒስትር ናቸው። ከሞቃዲሾ ወደ ራስ ኮምቦኒ የመጡት የፌዴራል ኃይሎች በጁባላንድ ኃይሎች ላይ ጥቃት ፈጽመዋል። ጥቃቱ የጀመረው በድሮን ሲሆን ውጊያው እየተካሄደ ያለው ከከተማው ወጣ ብሎ ነው። ግጭቱ ተስፋፍቶ አሁንም እንደቀጠለ ነው። የመንግስቱ ኃይሎች አንድ ክፍል እጁን ሰጥቷል። ጁባላንድ በርካታ የፌዴራል መንግስት ወታደሮች እጃቸውን መስጠታቸውን የምትገልጽ ሲሆን የክልሉ ባለስልጣናትም የፌዴራል ኃይሎች የሚጠቀሟቸውን ሰው አልባ አውሮፕላኖች የሰጡ ሀገራትን ስም ዝርዝር ይፋ እናደርጋለን ብለዋል። ወይ አሩንቲ ወላላሃ የሁለቱም ወገኖች ወታደሮች በአንድ የመከላከያ ኃይል ውስጥ የሚገኙ ወንድማማቾች ሆነው ሳለ ዛሬ እርስ በርስ መተኳኩሳቸው በጣም ያሳዝናል። በጣም ነው ያዘንኩት። የሶማሊያ ፌዴራል መንግስት ኃላፊነት ነው። የሶማሊያን ደህንነት ለመጠበቅ የሚያገለግሉ ጦር መሳሪያዎችና ተሽከርካሪዎች በዚህ መልኩ በህዝብ ላይ ለጥቅም መዋላቸው የሚያሳዝን ነገር ነው። የሶማሊያ ፌዴራል መንግስት መከላከያ ሚኒስትር በበኩሉ ያልተጠበቀ ጥቃት ሲል የገለጸውን ጥቃት በፌዴራል ወታደሮች ቁጥጥር ስር በሚገኘው ስፍራ እና ለሰራዊቱ ድጋፍ የሚሰጡ የአካባቢው ሰራተኞች ላይ በማድረስ የጁባላንድ ኃይሎችን ከሷል። ሚኒስትር መስሪያ ቤቱ ባወጣው መግለጫም የፌዴራል ኃይሎች በአካባቢው የሰፈሩት የአፍሪካ ህብረት ኃይሎች በቅርቡ የለቀቁትን ወታደራዊ ካምፕ ለመረከብ እና በአልሻባብ ላይ የጸረ ሽብር ዘመቻዎች ለማዘጋጀት መሆኑን ገልጿል። ሆኖም ሁለቱም ወገኖች የሚያቀርቧቸውን ክሶችም ሆነ ውጊያው በምን ያክል መጠን እየተካሄደ መሆኑን በገለልተኛ አካል ማረጋገጥ አልተቻለም። የሶማሊያ መንግስት በቅርቡ በመቶዎች የሚቆጠሩ ወታደሮችን ራስ ካምቦኒ ከተማ ውስጥ ያሰፈረ ሲሆን ጁባላንድ ድርጊቱ የክልሉን ደህንነትና አስተዳደር ለማዳከም የተደረገ ነው ብሏል። የፌዴራል ባለስልጣናቱ ግን ወታደሮቹ የሰፈሩት ከአፍሪካ ህብረት መውጣት ጋር ተያይዞ በቦታው የነበሩት የኬንያ ኃይሎች ስፍራውን በመልቀቃቸው ነው ሲል ይከራከራል። ጁባላንድ በራስ ካምቦኒ ከተማ የስልክ አገልግሎቶችን ያቋረጠች ሲሆን የጸጥታ አካላትንም በአካባቢው አሰማርታለች። የሶማሊያ ፕሬዝዳንት ሐሰን ሼክ ሙሐመድን ስልጣንን ያላግባብ በመጠቀም የምትከሰው እና የፌዴራል መንግስቱ ህገ መንግስቱን ጥሷል የምትለው ጁባላንድ ከፌዴራል መንግስቱ ጋር ያላትን ግንኙነት ማቋረጧን ህዳር 19 2017 ዓ.ም አስታውቃለች። ፓርላማው ያሳለፈውን ህገ መንግስታዊ ማሻሻያም እንደማትቀበል ገልጻለች። አንድ ቀን ቀደም ብሎ ሞቃዲሾ የሚገኝ ፍርድ ቤት አህመድ ማዶቤ በሚል ስያሜ የሚታወቁትን የጁባላንድ መሪ አህመድ ሙሐመድ ኢስላም በሀገር ክህደትና የሀገር ምስጢርን ለውጭ ሀገር በማጋራት ህገ መንግስትን የሚጻረር ድርጊት ፈጽመዋል በማለት የእስር ትዕዛዝ አውጥቶባቸዋል። ውዝግቡ የተቀሰቀሰው አህመድ ማዶቤ በጥቅምት ወር በሞቃዲሾ ከተካሄደው ብሔራዊ የምክክር ምክር ቤት ስብሰባ አቋርጠው ከወጡና በህዳር ወር ምርጫ በማካሄድ የክልሉ ፕሬዝዳንት ሆነው በድጋሚ ከተመረጡ በኋላ ነው። ክልሉ ቀጥተኛ ምርጫ ማካሄዱን የተቃወመው የፌዴራል መንግስት ሂደቱን ውድቅ አድርጓል። በወቅቱ የፌዴራል መንግስት እና አንዳንድ የክልል አመራሮች የአካባቢ ምርጫዎችን በሰኔ ወር፣ የክልል ፓርላማ እና ፕሬዚዳንታዊ ምርጫዎችን ደግሞ በመስከረም 2018 ዓ.ም ለማካሄድ ተስማምተው ነበር። ጁባላንድ ግን ይህን ስምምነት አልተቀበለችውም። በሃሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ